ጤና ይስጥልኝ አድማጮች፣ እንደምንቆይታችኋል። በቺካጎ ማራቶን በወንዶች የሩጫ ፉክክር ኢትዮጵያዊ አትሌት ሰይፉ ቱራ ድል ቀንቶታል። ባህርዳር ከተማ ውስጥ የ10 ኪሎ ሜትር ውድድር ተከናውኗል። በሳምንቱ መጨረሻ ላይ በሜዳው የሶስት ለአንድ ሽንፈት የገጠመው የኢትዮጵያ ብሔራዊ የእግር ኳስ ቡድን የመልስ ጨዋታውን ጆሃንስበርግ ከተማ ውስጥ በነገውለት ያከናውናል። ምድቡን ደቡብ አፍሪቃ ይመራል። ዚምባብዌ የመጨረሻውን ደረጃ ይዟል። ለዚሁ ለዓለም ዋንጫ የእግር ኳስ ማጣሪያ በዛሬው ዕለትም በመላው ዓለም በርካታ ጨዋታዎች ይኖራሉ። ብራዚሊያዊው ኮከብ ኔይማር ከካታሩ የዓለም ዋንጫ በኋላ ጫማውን እንደሚሰቅል ይፋ አድርጓል። በፎርሙላ 1 የመኪና አሽቅድምድም ሌዊስ ሃሚልተን በሬድ ቡሉ አሽከርካሪ ማክስ ፈርሽታፐን ተቀድሟል። አብራችን ቆየው። አትሌቲክስ ትናንት በተከናወነ የቺካጎ ማራቶን የሩጫ ፉክክር ኢትዮጵያዊው አትሌት ሰይፉ ቱራ አሸናፊ ሆነም። በሴቶች ተመሳሳይ የሩጫ ውድድር ከዚህ ቀደም በግማሽ ማራቶን አሸናፊ የነበረችው ኬንያዊቷ ሯጭ ሩት ቼፒንጌቲች አንደኛ ወጥታለች። ሰይፉ 42 ኪሎ ሜትር ውድድሩን ለማጠናቀቅ የፈጀበት 2 ሰዓት ከ6 ደቂቃ ከ12 ሰከንድ ነው። ሩት ቼፒንጌቲች 2 ሰዓት ከ22 ደቂቃ ከ31 ሰከንድ በመሮጥ ለድል በቅታለች። አሜሪካዊ አቱ አትሌቶች ኤማ ባቴስና ሳራ ሃል ሁለተኛና ሶስተኛ ወጥቷል። በወንዶች ፉክክር አሜሪካዊው ሩፕ ጋሌን ሁለተኛ፣ የኬንያው አትሌት ኤሪክ ኬፕታኑ ደግሞ ሶስተኛ ደረጃን ይዘው አጠናቋል። ዛሬ በተከናወነው የቦስተን ማራቶን ደግሞ ኬንያዊው አትሌት ቤንሶን ኪፕሩቶ ሁለት ሰዓት ከ09 ደቂቃ ከ51 ሰከንድ በመሮጥ አሸናፊ ሆኗል። ኢትዮጵያዊው ለሚ ብርሃኑና ጀማል ይመር ሁለተኛና ሶስተኛ ሆነው አጠናቋል። ባይሊን ተሻገርና ደጀኔ የገበላ ጎንፋ ደግሞ አራተኛና ስምንተኛ ሆነው ውድድሩን ጨርሷል። እግር ኳስ ለኳታር የዓለም ዋንጫ የእግር ኳስ ግጥሚያ ለማለፍ የሚደረገው ፉክክር ተጧጡፎ ቀጥሏል። ቅዳሜ ዕለት ባህር ዳር ከተማ ውስጥ በደቡብ አፍሪቃ ቡድን 3 ለ1 ተሸነፈው የተሸነፈው የኢትዮጵያ ብሔራዊ ቡድን በነገ ዕለት የመልስ ጨዋታውን ጆሃንስበርግ ከተማ ውስጥ ያከናውናል። ቅዳሜ በተደረገው ጨዋታ ጋና ዚምባብዌን ሶስት ለ አንድ አሸንፋለች። ሁለቱ ቡድኖች ለመልስ ጨዋታቸው በነገ ዕለት ከሰዓት ተቀጣጥሯል። ደቡብ አፍሪቃ በደረጃ ሰንጠረዡ አንደኛ መሆን ችሏል። በቅዳሜው ግጥሚያ ለደቡብ አፍሪካ ቴቦ ሞኮይና የመጀመሪያው አጋማሽ ተጠናቆ በተጨመረው አንድ ደቂቃ ላይ ከርቀት የለጋት የቅጣት ምት ኳስ ከግብ ጠባቂው እጅ አፈትልካ ከመረብ በቀላሉ አርፋለች። የግብ ጠባቂ ድክመት የታየበት ግብ ነው። የኢትዮጵያ ብሔራዊ ቡድንም ሆነ የሚመለከታቸው የስፖርት አካላት የጠንካራ ግብ ጠባቂዎች እጥረት ለምን በቡድኑ እንደተከሰተ ጥናት አድርገው መፍትሄ ሊያበጁለት የሚገባ ጉዳይ ነው እንላለን። ለደቡብ አፍሪካ በ 71 ኛው ደቂቃ ለምሳሌ ደግሞ ምቶቢ ምቫላ ሁለተኛውን ሲያስቆጥር፣ ሁለተኛው አጋማሽ ተጠናቆ በጭማሪው አንድ ደቂቃ ላይ ኤቪደንስ ማኮፓ ሶስተኛዋን የማሳረጊያ ግብ ከመረብ አሳርፏል። ሶስተኛዋ ግብ ሙሉ ለሙሉ የተከላካዮች ድክመት የታየበት ነው። ግብ ያስቆጠረው ተጫዋች ኳስ ሲሻማ ነፃ ሆኖ መቆሙን አንድም የኢትዮጵያ ብሔራዊ ቡድን ተከላካይ ያስተዋለው አልነበረም። ለኢትዮጵያ ብቸኛዋን ግብ ጌታነህ ከበደ በ ስድሳ ሰባተኛው ደቂቃ ላይ አስቆጥሯል። የኢትዮጵያ ብሔራዊ ቡድን ቡድን ተጫዋቾች ከአንድም ሁለት ጊዜ ግብ ሊሆኑ የሚችሉ ኳሶችን ከግብ ጠባቂ ጋር ተገናኝተው ማስቆጠር ተስኗቸዋል የባፋና ባፋናዎቹ ግብ ጠባቂ ተደጋጋሚ አደገኛ ሙከራዎችን ግብ ከመሆን ማጨናገፍ ችሏል በምድቡ ደቡብ አፍሪቃ በሰባት ነጥብና ሶስት የግብ ክፍያ የመሪነቱን ደረጃ ይዛለች ጋና በስድስት ነጥብና በሁለት የግብ ክፍያ የሁለተኛ ደረጃ ላይ ትገኛለች ኢትዮጵያ በሶስት ነጥብና ሶስት የግብዳ የሶስተኛ ደረጃን ይዛለች። አንድ ነጥብ ብቻ ያለው የዚምባብዌ ቡድን ከሶስት የግብዳ ጋር የመጨረሻው ደረጃ ላይ ይገኛል። የሁለተኛውን ደረጃ ከጋና ለመረከብ የኢትዮጵያ ብሔራዊ ቡድን ደቡብ አፍሪቃን በሰፋ የግብ ልዩነት ማሸነፍ ይጠበቅበታል። ያም ብቻ አይደለም፣ ዚምባብዌ በሜዳዋ የጋና ቡድንን በሰፋ የግብ ልዩነት ልታሸንፍ ይገባል። ከጋና ጥንካሬና ደቡብ አፍሪቃ በሜዳው የሚጫወት ከመሆኑ አንጻር የኢትዮጵያ ቡድን ለማለፍ በሚደረገው ፉክክር ብርቱ ፈተና ይጠብቋል ይህንኑም ዋና አሰልጣኙ ውበቱ አባተ የቅዳሜው ጨዋታ እንደተጠናቀቀ ተናግሯል። ከምንም በላይ ቡድኑ ልምድ የሚቀስምበት ሁኔታ ላይ ትኩረት እንደሚያደርጉም ገልጧል። ከዚሁ የዓለም ዋንጫ የእግር ኳስ ማጣሪያ ሳንወጣም ዛሬ ማታ ከሚከናወኑ ጨዋታዎች መካከል ቤላሩስ ከቼክ ሪፓብሊክ፣ ኤስቶኒያ ከዌልስ፣ ላቲቪያ ከቱርክ፣ ሆላንድ ከጂብራልታር፣ ኖርዌይ ከሞንቴኔግሮ፣ ሲፕረስ ከማልታ ክሮሽያ ከስሎቫኪያ፣ ስሎቫኒያ ከሩሲያ፣ አይስላንድ ከሌስተንሽታይን፣ ሰሜን መቄዶንያ ከጀርመን እንዲሁም ሩማንያ ከአርሜንያ ጋር የሚያደርጓቸው ይገኙባቸዋል። ሁሉም ጨዋታዎች በተመሳሳይ ሰዓት ምሽት ለአራት ሩብ ጉዳይ ላይ ይከናወናሉ። ለዓለም ዋንጫ ማጣሪያ አፍሪቃ ውስጥ ዛሬ ከሚደረጉ ጨዋታዎች መካከል ደግሞ ቡርኪና ፋሶ ከጅቡቲ፣ አይቮሪኮስ ከማላዊ፣ ሊቢያ ከግብፅ ጋር የሚያደርጓቸው ጨዋታዎች ይገኙበታል። በዛሬው ዕለት ቀደም ሲል በተደረጉ የዓለም ዋንጫ የማጣሪያ ጨዋታዎች ሞዛምቢክ በካሜሮን የአንድ ለዜሮ ሽንፈት ገጥሞታል። እንዲሁም ጋቦን አንጎላን ሁለት ለዜሮ አሸንፏል። በነገ ሁለት ደግሞ ዚምባብዌ ከጋና እንዲሁም ናሚቢያ ከሴኔጋል ጋር በተመሳሳይ ከሰዓት በኋላ አስር ሰዓት ላይ ይጋጥማሉ። ሶስት ሰዓት ዘግየት ብሎ ደግሞ በተመሳሳይ ሰዓት ሶስት ጨዋታዎች ይኖራሉ። ደቡብ አፍሪካ ከኢትዮጵያ፣ ኒጀር ከአልጄሪያ እንዲሁም ኮንጎ ከቶጎ ጋር ከምሽቱ አንድ ሰዓት ላይ ይፋልማሉ። ከዚያም ምሽት አራት ሰዓት ላይ ጊኒና ሞሮኮ የሚያደርጉት ጨዋታም ይኖራል። ለዚሁ የዓለም ዋንጫ የእግር ኳስ ማጣሪያ በነ ሊገ፣ ሁለት በአውሮፓ አስራ ሶስት ጨዋታዎች ይኖራሉ። ፖርቹጋል ከሉክዘምበርግ፣ ስዊድን ከግሪክ፣ ቡልጋሪያ ከሰሜን አይርላንድ፣ ዴንማርክ ከኦስትሪያ፣ እንዲሁም እንግሊዝ ከሃንጋሪ ጋር የሚያደርጓቸው ጨዋታዎች በብዙዎች ዘንድ የሚጠበቁ ናቸው። በኔሽን ሊግ የአውሮፓ እግር ኳስ የፍጻሜ ግጥሚያ ፈረንሳይ የስፔን ቡድንን ሁለት ለአንድ በሆነ ውጤት ትናንት አሸንፏል። ለፈረንሳይ የማሸነፊያዎቹን ሁለት ግቦች ካሪም ቤንዜማ አስቆጥሯል። ለስፔን ብቸኛዋን ግብ ከመረብ ያሳረፈው ሚካኤል ኦያርዛብል ነው። ባለፈውን የዓለም ዋንጫ የወሰደው የፈረንሳይ ብሔራዊ ቡድን ድልን በማስታወስ የፈረንሳይ ጋዜጦች ዳግም ዋንጫ ወደ ፈረንሳይ መጣ ሲሉ በደስታ ጽፏል። ለሦስተኛ ደረጃ በተደረገው ግጥሚያ ጣሊያን ቤልጂየምን ሁለት ለአንድ አሸንፋለች። የቤልጂየም ቡድን ወሳኝ ተጫዋቾች ሮሜሉ ሉካኩና ኤደን ሃዛርድ በጉዳት አልተሰለፉም። አድማጮች አሁን ደግሞ ከባህር ዳር ወደ ደረሰን አጠር ያለ ዘገባ እንሻገራለን። በትናንትናው እለት በባህር ዳር ከተማ የተከናወነውን የ10 ኪሎ ሜትር የሩጫ ፉክክር አለምነው መኮንን ተከታትሎ ልኮልናል። ሩጫው የተካሄደው የባህር ዳር ከተማ አስተዳደር ባህልና ቱሪዝም ስፖርት መምሪያ ዌክ አፕ አፍሪካ ከተባለ ድርጅት ጋር በመተባበር ነው። የዌክ አፕ አፍሪካ የባህር ዳር አስተባባሪ ወጣት ታየ ሊህ ለዶችቤል እንደተናገረው ዛሬው ዝግጅት የመጀመሪያችን ቢሆንም በጣም ከጠበቅነው በላይ ወጣቱ በንቃት ወጥቷል። በጣም ደስ የሚል ድባብ ነበረው። በጣምም ደስ ብሎናል። ዛሬ በተለያየ ቦታ በየሰፈሩም እየሮጡ ያሉ ወጣቶች አሉ። ብዙ ወጣቱም ፈዞ የነበረው ሰው ተኝቶ የነበረው የመነቃቃት እንትን ዛሬ ታይቷል። ከህፃናት እስከ አዋቂ ከአዋቂ እስከ ወጣት ወጥቷል። እንግዲህ እስከ ሁለት ሺህ ሦስት ሺህ በላይ ነው ብለን እንገምታለን። ሩጫው አንደኛ የወጣው የአማራ ክልል ፖሊስ አትሌት በረከት ዘለቀ ሩጫው ከወድ ያለ እንደነበር ተናግሯል። ቢሆንም በሩጫው ደስተኛ ነበር። ያው ውድድሩ ያው ከባድ ነበር። ፉክክር በተሞላበት ውድድር ነበር እና ውድድሩ ከባድ ቢሆንም ያለኝን ተጠቅሜ አንደኛ እንደወጣ አግዙኝ ለሰላም እንሮጣለን በሚል ነገር ተዘጋጅቷል። ያው በቃ ሰውም አሪፍ ነበረ። ያው በጥሩ ሁኔታ ተጠናቋል። ሌላዋ የአማራ ክልል ፖሊስ አትሌት ዘሪቱ አድራ ከሴቶች ሶስተኛ የወጣች ሲሆን አስተያየቷን ጠይቀናል። ይህንን ሩጫ የሮጥኩትን ለሰላም፣ ለፍቅር ለአንድነት በሚለው ነው። ያው እንደ መጀመሪያነት ለእኔ አሪፍ ነው፣ ግን ትንሽ ከበድላል። ትንሽ ሞቃታም ስለሆነ ደሞ ንፋስ ነገር ምናምን ስላለው ትንሽ ከበድላል፣ ግን የመጀመሪያ ስለሆነ ደና ደስ ብሎኛል። በሩጫው ከተሳተፉ የባህር ዳር ከተማ ነዋሪዎች መካከል አንዱ አቶ ጸጋው ወለላው ሲሆኑ እንደዚህ አይነት ሩጫዎች ለጤና ከፍተኛ ጥቅም አላቸው ነው ያሉት። እዚህ የተገኘሁት እኔ ለባህር ዳር ከተማ ሰላም ሮጣለሁ በሚለው ፕሮግራም ላይ ለመሳተፍ እና አጋጣሚውን ተጠቅሜ ስፖርታዊ እንቅስቃሴ ለማድረግ ነው። ከጤና አንጻር በጣም ዘርፈ ብዙ ጥቅም ነው ያለው። ከተማ አስተዳደሩ ከዚህ በፊትም ከተለያዩ አካላት ጋር እንደዚሁ በመተባበር የሚያዘጋጃቸውን ዝግጅቶች ሳተፍ ነበረ። እኔ በራሴ በርካታ ጥቅም ነው ያገኘሁት፣ ክብደት ከመቀነስ አንጻር፣ ፍት ከማቃጠል አንጻር፣ ከጥንካሬ አንጻር፣ ከእንዲህ አይነት ነገሮች አንጻር በርካታ ጥቅም እንዳለው ነው። በወንዶች በረከት ዘለቀ መለሰ ብርሃንና ና ድንቅ አለም አየለ ሶስቱም ከአማራ ክልል ፖሊስ ከአንደኛ እስከ ሶስተኛ በመውጣት እንደየቅደም ተከተላቸው የምስክር ወረቀ ወረቀትና የአስር የሰባትና የአምስት ሺህ ብር ተሸላሚ ሆነዋል በሴቶች ደግሞ ዓለም አዲስ አያና ከደባርቅ ዋልያ አትሌቲክስ አሳየች አይቸው ከአዊ ልማት ማህበር ዘውዲቱ አደራ ከአማራ ፖሊስ በቅደም ተከተል ሩጫቸውን አጠናቀው የምስክር ወረቀትና የአስር የሰባትና የአምስት ሺህ ብር ከባህር ዳር ከተማ አስተዳደር ከንቲባ ዶክተር ድረሳ ሉጅ ተቀብለዋል ዓለምነው መኮንን ለዶቸቤሌ ራዲዮ ባህር ዳር በቀሩን ጥቂት ደቂቃዎች አጠር ያሉ የስፖርት መረጃዎችን እናቀርብላችኋለን በፎርሙላ አንድ የመኪና እሽቅድምድም የመርሴዲሱ አሽከርካሪ ሌዊስ ሃሚልተን በሬድ ቡሉ አሽከርካሪ ማክስ ፈርሽታፐን በነጥብ ተበልጧል። ማክስ ፈርሽታፐን ትናንት ሁለተኛውን ባጠናቀቀበት የቱርክ ግራንድ ፕሪ እሽቅድምድም ብሪታንያዊው የዓለማችን ድንቅ አሽከርካሪ በአምስተኛ ደረጃ ለማጠናቀቅ ተገዷል። የብራዚሉ ኮከብ ተጫዋች ኔይማር የካታሩ የዓለም ዋንጫ የመጨረሻው መሆኑን አስታወቀም። የፓሪስ አንጀር ሞ አጥቂው የ29 ዓመቱ ኔይማር የልጅነቱ ህልም የሆነው የዓለም ዋንጫን ለብራዚል ለማስገኘት እንደሚጥርም ገልጧል። ብራዚል በአሁኑ ወቅት በደቡብ አሜሪካ የዓለም ዋንጫ ማጣሪያ ከምድቧ አንደኛ ደረጃ ላይ ትገኛለች። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። ማንተ ጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።